ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 8 2008 ዓ ም ፕሮግራሙን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የዓለም ሀገሮችን የሰብዓዊ መብቶች አያያዝ ሪፖርት ሰሞኑን አውጥቷል። አባል የሆነ ቡድንም ይሁን ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸማቸው አስተማማኝ ማረጋገጫ ካገኘን በምንም አይነት እርዳታ እንደማንሰጣቸው እርግጠኛ መሆን ትችላለህ። ታም ማሊኖቭስኪ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብቶችና የሥራ ጉዳዮች ረዳት ሚኒስትር ናቸው። በምሽቱ ዝግጅታችን ዘገባና ትንታኔ ይዘናል። የሙዚቃ ቃናም አለን። ንጉሡ ታምሬ ፕሮግራሙን ይመራል። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዜናውን የማሰማው አዲሱ አበበ ነኝ። እንደምን አመሻችሁ አድማጮች። ደቡብ ሱዳን ውስጥ በመንግሥት ኃይሎችና በሽምቅ ተዋጊዎች መካከል አዲስ ውጊያ መቀስቀሱ ተሰማ። ይህም የቀድሞ የሽምቅ ተዋጊዎች መሪ ሪቅ ማቻር ጁባ ይገባሉ ተብሎ ከሚጠበቅበት ከአምስት ቀናት አስቀድሞ መሆኑ ነው። አንድ የተቃዋሚው ስፔሌ አፈቀላጤ በሰጠው ቃል የመንግሥት ኃይሎች በዩኒቲዋ ሩቦና አውራጃ በሚገኘው የተቃዋሚዎች ጦር ሰፈር ላይ ጥቃት ማካሄዳቸውን አመልክቷል። መንግሥት ውጊያው መካሄዱን ያምንና የግጭቱ ቀስቃሽ ግን ሽምቅ ተዋጊዎቹ ናቸው ይላል። የናይጄሪያ ጦር ኃይል በነውጠኛው ቡድን ቦኮ ሃራም ላይ የሚያካሄደውን ውጊያ እንደማያቆም እና በዚሁ አሸባሪ ኃይል የታገቱትን የቺቦክ ትምህርት ቤት ልጃገረዶችን እስከሚያስለቅቅ ዘመቻውን እንደማያቆም አስታወቀ። ይህን ዛሬ ቅዳሜ ያስታወቁት የናይጄሪያ መከላከያ መረጃ ዲሬክተር ብርጌዲር ጀኔራል ራቢ አቡባካር ሲሆኑ የታገቱትን ልጃገረዶች በሰላም ወደየቤቶቻቸው ቤቶቻቸው እንደሚመልሱና ለወላጆቻቸው እንደሚያስረክቡም ቃል ገብተዋል። የናይጄሪያው ጦር ይህን የገለጠው ቦኮ ሃራም ልጃገረዶቹ በሕይወት እንዳሉ የሚያመለክት ቪዲዮ ይፋ ካደረገ በኋላ ነው። ጄኔራሉም በዚሁ ምክንያት ለቪኦኤ በተናገሩት ቃል ይህ ቪዲዮ እውነተኛ መሆኑንም አናምንም፣ እንጠራጠራለን ብለዋል እንዲያውም ከጦር ኃይሉ የሚደርስበትን ጫና ያቃለለ መስሎት ነው ቦኮ ሃራም ይህን ቪዲዮ ይፋ ያደረገው ብለዋል ጄኔራሉ። ፓትሪዮቲክ ፍሮንት የአርበኞች ግንባር በመባል የሚታወቀው የዛምቢያው ገዢ ፓርቲ መቀመጫው ሎንዶን ውስጥ የሆነው ኢኮኖሚስት መጽሔት ያወጣውን የፖለቲካ ዘገባ አስተባበለ። መጽሔቱ የተቃዋሚው ብሔራዊ ልማት አንድነት ፓርቲ መሪ ዛካ ኢንዴ ሂችሌማ የመጪውን እንደ አውሮፓ አቆጣጠር ነሐሴ 11 ቀን ፕሬዚዳንታዊ ምርጫ ያሸንፋሉ ብሎ ነበር የጻፈው። እናም ገዢው ፓርቲ ፕሬዚዳንት ኤድጋር ሎንጉ በምርጫው ሊሸነፉ እንደማይችሉ መጽሔቱ ያሰፈረውም የተቃዋሚውን ሞራል ለመጠበቅ ሲል ብቻ ያካሄደው የፕሮፓጋንዳ ዘመቻ ነው ሲል አጣጥሎታል። አድማጮች፣ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ራሱን እስላማዊ መንግስት ብሎ በሚጠራው አሸባሪ ቡድን አይሲስ ዙሪያ በሚካሄደው ጦርነት ላይ ለመምከር መካከለኛው ምስራቅን በመጎብኘት ላይ የሚገኙት የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር በአሁኑ ወቅት በተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ ውስጥ ይገኛሉ። ካርተር ዛሬ ቅዳሜ የአልዳፍሪን የአየር ጦር ሰፈር ተዘዋውረው የጎበኙ ሲሆን በአረብ ኤሚሬቶች የዩናይትድ ስቴትሷ አምባሳደር ባርበራ ሌቭ ዋና አታሻቸው ብሪጌዲየር ጀነራል ጆ ራንክ እንዲሁም ረዳት ኮማንደሩ ኮሎኔል ጆኒ ባንስ መገኘታቸው ታውቋል። የመከላከያ ሚኒስትር ካርተር በዚህ የመካከለኛው ምስራቅ ጉዟቸው ሳውዲ አረቢያ ዋና ከተማ ሪያድ ውስጥ ከፋርስ ባህረ ሰላጤው የተራድኦ ምክር ቤት መከላከያ መሪዎች ጋር እንደሚነጋገሩም ታውቋል። በብዙ ሺዎች የሚቆጠሩ ጃፓናውያን ባለፈው ሐሙስ በደረሰው ከፍተኛ የመሬት ነውጥ ምክንያት ከቤቶቻቸው ተፈናቅለው ዛሬም እዚያው የሰፈሩበት መጠለያ ካምፕ ሶስተኛ ቀናቸውን ይዘዋል። ከሐሙሱ ነውጥ ቀጥሎ ዛሬ ማለዳ ላይ በሬክተር መለኪያ 7.3 የተመዘገበ ርዕደ መሬት ደርሶ ክዩሹ የተሰኘችውን ደቡባዊ ደሴት ማናወጡ ታውቋል። በሐሙሱ 6.5 ነውጥ ቢያንስ 41 ሰዎች ሞተው ወደ ሁለት መቶ ያህል ቆስለዋል። ከቤት ንብረቱ የተፈናቀለው ህዝብ ቁጥርም ከ ዘጠና ሺህ በላይ መሆኑ ተዘግቧል በመጨረሻም ግሪክ ውስጥ በጉብኝት ላይ የሚገኙት የሮማ ርዕሰ ሊቀነ ጳጳሳት አባ ፍራንሲስ በሌስቦስ ደሴት ሞሪያ ውስጥ የሚገኘውንና ፍልሰተኞች ታስረው የቆዩበትን ጣቢያ ጎበኙ በዚህ ወቅት አቡኑ 12 የሶሪያ ስደተኞችን ወደ ቫቲካን እንደሚወስዱ ዛሬ ቅዳሜ ቃል ገብተዋል ዜናው አበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርጽ በ22 ሜትር ባንድ በ13860 ኪሎ ኸርጽ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ኸርጽ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሚያዝያ 8 2008 ዓመተ ምሕረት ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደሆነው ሆነው ዝግጅት እንሸጋገር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣውን ሪፖርት በያዝነው ሳምንት መግቢያ ላይ ይፋ አድርጓል። ሪፖርቱ በ2015 በዓለማችን ለደረሱ የመልካም አስተዳደር ቀውሶች ኡልፍ ችግሮች ሲል የጠቀሳቸው የአሸባሪ ቡድኖችን አረመኔያዊ ጥቃቶችና መንግሥታት በሲቪል ማኅበረሰቡ ላይ የሚያካሂዱትን አፈና ነው። ሪፖርቱ በአንዳንድ አካባቢዎች መሻሻሎች መታየታቸውን ያወሳል። ሰሎሞን ክፍሌ ከሪፖርቱ ባጭሩ ስለ አጠቃላዩ የዓለማችን የሰብአዊ መብቶች ሁኔታ፣ በስፋት ደግሞ ኢትዮጵያን የሚመለከተውን ክፍል በቀጣዩ ዝግጅት እንደሚከተለው ያቀርባል። የሕግ ባለሙያም አነጋግሯል። በቅድሚያ በአጠቃላይ ስለ ዓለማችን የሰብአዊ መብቶች ሁኔታ በሪፖርቱ የተዘረዘረውን ባጭሩ ለማየት እንሞክር። በ2015 እንደ አውሮፓን ዘመን አቆጣጠር በዓለማችን ጎልተውና እጅግ አሳሳቢ ሆነው የታዩት ችግሮች ይላል ሪፖርቱ፣ እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን በሶሪያና ኢራቅ የሚያካሄደው የፍጅት ዘመቻ፣ በአውሮፓና በመካከለኛው ምስራቅ ሀገሮች የደረሱ የስደተኞችና ሰብአዊ ቀውሶች እንዲሁም የሲቪል ማኅበረሰቡን ለማፈን በመንግሥታት የሚፈጸሙ ጭቆናዎች ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪም አእምሮን ይረብሻሉ ያሏቸውን ጥሰቶች ዘርዝረዋል። በ2015 የሰብአዊ መብቶች በስፋት ተጥሰው የታዩት መካከለኛው ምስራቅ ውስጥ ነው። በዚያ የበርካታ አሸባሪ ቡድኖች መገኘትና የሶሪያው የእርስ በርስ ጦርነት በህዝቦች ላይ እጅግ የከፋ ስቃይ ያስከትለዋል። ሪፖርቱ አፍሪቃ ውስጥም በጨካኝ ቡድኖች የተፈጸሙ ጥቃቶችንም ያነሳል። እንደ ቦኮ ሀራምና አልሸባብ ያሉ አሸባሪ ቡድኖችን ለማስወገድ አንዱና አይነተኛው መፍትሄም መልካም አስተዳደርን ማምጣት ነው ሲል ያሰምርበታል። የቻይናን፣ የቱርክን፣ የሩሲያን፣ የኢራንን፣ የኩባን ጨምሮ መንግስታት የመገናኛ ብዙሀኑን የሲቪል ማህበረሰቦችንና ተቺዎችን የጥቃት ኢላማ ያደርጋሉ ሲልም ሪፖርቱ ይከሳል። መሻሻል የታዩባቸው አካባቢዎች እንዳሉ ግን ሪፖርቱ ሳይጠቅስ አላለፈም። ውጭ ጉዳይ ሚኒስትር ጆን ኬሪም አልዘነጉትም ሲን ስሪላንካ፣ በርማ እንደ ቱኒዚያ፣ ናይጄሪያ፣ ሽሪ ላንካና በርማ በመሳሰሉ አገሮች ጠቃሚና ዲሞክራሲያዊ ለውጦች መደረጋቸውን ታዝበናል። አሁንም ግን በእነዚህ የተጠቀሱ አገሮች ውስጥ ልንጋፈጣቸው የሚገቡ ችግሮች አሉ። በሚያደርጉት ጥረት እናግዛለን። ከሁሉም ጋራ ተባብረን በመስራት ችግሮቹን ለማስወገድ እንሞክራለን። ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ቶም ማሊዮንስኪም ለቪኦኤ ሲናገሩ መስሪያ ቤታቸው በየዓመቱ የዓለምን የሰብአዊ መብቶች አያያዝ አስመልክቶ የሚያወጣው ሪፖርት እጅግ ጠቃሚ ነው ብለዋል። ይህ ሪፖርት አሉ ማሊዮንስኪ ይህ ሪፖርት ዩናይትድ ስቴትስ ለባዕዳን አገሮች የምትሰጠውን እርዳታ በተመለከተ ዋሽንግተን የምትከተለውን ፖሊሲ ያሳውቃል። አባል የሆነ ሀገርም ሆነ ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸሙ አስተማማኝ መረጋገጫ ቀርቦበት ካገኘን በምንም አይነት የእኛን እርዳታ እንደማንሰጥ እርግጠኛ መሆን ትችላለህ። አንዳንድ ታዛቢዎችም የሰብአዊ መብቶችን ማክበር ጉዳይ ዩናይትድ ስቴትስ ለምትከተለው የውጭ ፖሊሲ ዋናው መመዘኛ ሊሆን ይገባል ይላሉ። ሳራ ማርጎን የሁማን ራይትስ ዋች የዋሽንግተን ቢሮ ዋና ዳይሬክተር አንዷ ናቸው። እኔ እንደሚመስለኝ ሁማን ራይትስ ዋችን አንዱ የሚያሳስበው ጉዳይ ምንም እንኳን ይህ የሰብአዊ መብቶች አያያዝ ሪፖርት በአብዛኞቹ ሀገሮች ውስጥ ጥሰቶች እንደሚፈጸሙ ትክክለኛና ግልጽ ቢሆንም በሚፈልገው መንገድ ጥቅም ላይ ሲውል አለመታየቱን። የዩናይትድ ስቴትስ ምክር ቤት በፈቀደው መሰረት የውጭ ጉዳይ መስሪያ ቤት ይህንን የዓለም ሀገሮች የሰብአዊ መብቶች አያያዝ አመታዊ ሪፖርት ሲያወጣ የዘንድሮው አርባኛው አመቱ መሆኑ ነው። በዚሁ ሪፖርቱ በተለይ ስለ ኢትዮጵያ ወዳቀረበው ሀተታ እንሸጋገራለን። ሪፖርቱ እንደ ባለፉት ዓመታት ሁሉ በመግቢያው ላይ ኢትዮጵያን ባጭሩ ያስተዋውቃል። የፌዴራል ሪፑብሊክ መሆኗን፣ ገዢው ኢህአዴግ መንግሥቱን እንደሚቆጣጠር እንደ አውሮፓውያን ዘመን አቆጣጠር ግንቦት 24 2015 ዓ ም ሀገሪቱ ጠቅላላ ምርጫዎች አካሂዳ ኢህአዴግና አጋር ፓርቲዎቹ 547ቱንም የምክር ቤት መቀመጫዎች በማሸነፍ ለአምስተኛ ጊዜ ለሌላ አምስት ዓመት ሥልጣን መያዙን ዘርዝሯል። ከዚያም ከአምስት ወራት በኋላ ምክር ቤቱ አቶ ኃይለማርያም ደሳለኝን በጠቅላይ ሚኒስትርነት እንደመረጠ ሪፖርቱ ይገልጻል። በኢትዮጵያ ግዙፍ ናቸው የሚባሉት የሰብአዊ መብት ችግሮች የተቃዋሚ ፓርቲ አባላትና ደጋፊዎች እንዲሁም ጋዜጠኞችን ማዋከብና ማስፈራራት፣ በእስረኞች ላይ በምርመራ ወቅት ሰቆቃ መፈጸም፣ ህገወጥ ግድያ፣ ድብደባ የወህኒ ቤቶች ንጽህና አለመጠበቅ፣ ከፖለቲካ ጋር በተያያዘ ሰዎችን በህገ ወጥ መንገድ በየፍርድ ቤቱ ማንከራተት የመሳሰሉት እንደሚገኙበት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በ2015 እንደ አውሮፓ አቆጣጠር የኢትዮጵያን የሰብአዊ መብቶች አያያዝ አስመልክቶ ይፋ ያደረገው ሪፖርት ይገልጻል። ሌሎች ጥሰቶችም ተዘርዝረዋል። የኢትዮጵያ መንግስት የጸጥታ ኃይሎች ሕገወጥ ግድያዎችን መፈጸማቸውም በሪፖርቱ ተገልጿል። ያለፈው ዓመት ግንቦት ምርጫ ዘመቻ አብቅቶ ውጤቱ ይፋ እስከ ተደረገበት ጊዜ ድረስ ከሰማያዊ ፓርቲ አንድ እጩን ጨምሮ ስድስት አባላቶቻቸው እንደ ተገደሉባቸው የተቃዋሚ ፓርቲዎች አስታውቀዋል። የተገደሉትም በደቡብ በኦሮሚያ፣ በአማራና በትግራይ ክልል ውስጥ መሆኑን ገልጸዋል። ግድያዎቹን ያጣሩት የኢትዮጵያ ሰብአዊ መብቶች ኮሚሽንና የፌዴራሉ ፖሊስ ኮሚሽን ግን ከግድያዎቹ ጀርባ ምንም አይነት የፖለቲካ ግንኙነት የለም ብለዋል። በህዳር ወር መግቢያ ላይ የአዲስ አበባ ከተማን ዙሪያ ወደ ኦሮሚያ ለማስፋት የቀረበውን እቅድ በመቃወም ተማሪዎች ሰልፍ መውጣታቸውንም ይሄው ሪፖርት ይገልጻል። የአዲስ አበባ ድንበር መስፋፋቱ የተቃውሞ እንቅስቃሴ ውሎ እያደረ ወደ ሌሎች አነስተኛ ከተሞችና መንደሮችም ተሰራጨና በፖሊስና ተማሪዎች መካከል ግጭቶች ተፈጠሩ። በዚህም ምክንያት ከወታደሮችም ከሰልፈኞችም መካከል ብዙ ህይወት ሊጠፋ ቻለ። የኦሮሚያው ተቃውሞ ሰልፍና ሁከት የአውሮፓውያኑ አመት 2015 እስካበቃበት ጊዜ ድረስም ቀጥሎ መታየቱን ሪፖርቱ አስታውሷል። የሀገሪቱ ህገ መንግስት የመናገርና የፕሬስ ነጻነት አለ ቢልም ባለሥልጣናቱ ግን ጋዜጠኞችን አዋክበዋል፣ አስረዋል፣ በሐሰት እየወነጀሉ አስፈርደውባቸዋል፣ በሌሎችም መንግስትን ይተቻሉ ባሏቸው ላይ ሥልጣናቸውን ተጠቅመዋል ይላል። አንዳንድ ጋዜጠኞች ሥርዓቱን በመፍራት ሀገር ጥለው ለመውጣት እንደተገደዱም ሪፖርቱ ያትታል። መንግስት የሚቆጣጠረው ሚዲያ ወይም መገናኛ ብዙኃን ይበልጥ የሚያንጸባርቀው የመንግስቱንና የገዢውን ፓርቲ የኢህአዴግ አስተያየቶች ነው ይላል የሰብአዊ መብት ሪፖርቱ። በብሔራዊ ደረጃ የሚያሰራጨውን ብቸኛ ራዲዮና ቴሌቪዥን የሚቆጣጠረውም መንግስት መሆኑን ይገልጻል። የኢትዮጵያ መንግስት ብዙ ጊዜ የባዕዳን ስርጭቶችንም ያፍናል። የሀገሪቱ ህግም የፖለቲካና የሃይማኖት ድርጅቶች እንዲሁም የውጭ አገር ዜጎች የራዲዮና ቴሌቪዥን ጣቢያዎችን ባለቤትነት እንዲይዙ አይፈቅድም፣ ይከለክላል ይላል መንግስት የጸረ ሽብር ህጉን መሰረት በማድረግ የሚቀርቡበትን ትችቶች ለመከላከልም ይጠቀምበታል። በዚህም ምክንያት ፓርላማው በ2011 እንደ አውሮፓውያን ዘመን አቆጣጠር አሸባሪ ድርጅቶች ሲል የፈረጃቸውን አምስት ድርጅቶች የተመለከቱ ዘገባዎችን ማቅረብ ይፈራሉ። ድርጅቶቹ አርበኞች ግንቦት ሰባት፣ የኦጋዴን ብሔራዊ ነጻ አውጪ ግንባር፣ የኦሮሞ አርነት ግንባር፣ አልቃይዳና አልሻባብ ናቸው። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በ2015 ያወጣው የዓለም የሰብአዊ መብቶች አያያዝ ሪፖርት ስለ ኢትዮጵያ ቴሌኮሙኒኬሽን መስሪያ ቤትም አትቷል። መንግስት ይቆጣጠረዋል ያለው ኢትዮ ቴሌኮም በሀገሪቱ የኢንተርኔት አገልግሎት የሚሰጥ ብቸኛው መስሪያ ቤት መሆኑን ገልጾ ይዘቱን ሳይቀር ይከታተላል፣ በርካታ የአርበኞች ግንቦት ሰባት የኦነግና ኦብነግ ድረገጾችን ያግዳል ብሏል። ኢትዮጵያ መንግስት በጊዜያዊ መልክ ቢሆንም የአልጀዚራንና ቢቢሲን የዜና ስርጭቶች አግዶ እንደነበርም ዘርዝሯል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዓመታዊ ሰብአዊ መብቶች አያያዝ ሪፖርት ሰፊና ብዙ ርዕሰ ጉዳዮችን የተመለከተ ነው። በአንድ ዝግጅት ለማካተት የሚሞከር አይደለም። ባጭሩ ነው ለማየት ጥረት ያደረግነው። በዚሁ ከእንግዳችን ጋር ወዳደረግነው ውይይት እናልፋለን። እንግዳችን አቶ ሼክስፒር ፈይሳ ይባላሉ። እዚህ በዩናይትድ ስቴትስ የዋሽንግተን ሲያትል ክፍለ ግዛት የሕግ ጠበቃ ናቸው። የኢትዮጵያን ጉዳይም በቅርብ ይከታተላሉ። ሰላም አቶ ሼክስፒር፣ በቅድሚያ ስለ ትብብሮ እናመሰግናለን። ይህንን ዓመታዊ ሪፖርት እንዴት እንዳገኙት የዘንድሮን የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዓመታዊ ሪፖርት በተለይም የኢትዮጵያውን ክፍል በተመለከተ እንዴት እንዳገኙት በቅድሚያ እስቲ ይግለጹልን። አው ይሄ ሪፖርት ከሌላው አመት ብዙም የተለየ ባይሆንም ባለፈው አመት ኢትዮጵያ ውስጥ ምርጫ ስለነበር በምርጫው ሰበብ ብዙ ሰዎች የታሰሩ ብዙ ሰዎች የተገደሉ ያለ ሕግ ወይም ደግሞ ያለፍትህ ፕሮሰሱ እንደተገደሉ ያሳያል። ከሱ በተረፈ ምርጫው መኖሩ ነው እንጂ ከሌላው ጊዜ ባልተለየ ሁኔታ ኢትዮጵያ ውስጥ ትልቅ የፍትህ እጦት እንዳለ ትልቅ የሰብአዊ መብት ረገጣ እንዳለ የሚያሳይ ሆኖ ነው ያገኘሁት። የአሜሪካ ባለስልጣናት የሪፖርቱ መውጣት ጠቃሚ ነው ሲሉ ያስረዳሉ። ለምሳሌ ምክትል የውጭ ጉዳይ ሚኒስትሩ ቶም ማሊኖስኪ ለጣቢያችን ሲናገሩ የሰብአዊ መብቶችን መጣሱ በአስተማማኝ ማረጋገጫ ከተደገፈ ማንም ይሁንማ የዩናይትድ ስቴትስን ድጋፍ አያገኝም ብለዋል። እርስዎ እንዴት ያዩታል ይህን አስተያየት? አዎ፣ ይሄንን እንግዲህ የአሜሪካን ባለስልጣኖች በተደጋጋሚ የሚሉት ነው። ይሄ የእኛ መርህ ነው ነው የሚሉት የእነሱ ትልቁ መሪያቸ መርሃቸው የሰብአዊ ሕግን የሰብአዊ መብትን የሚጥስ መንግስት ጋር ያላቸውን የትብብር ሁኔታና ግንኙነት እንቀንሳለን ወይም ደግሞ እንዲያውም እንተዋለን ብለው በተደጋጋሚ ይናገራሉ። እውነታው ግን የሚታየው መሬት ላይ ያለው እውነታ የሚያሳየን ይሄ ሲሆን አይደለም። ለምሳሌ የጸጥታ ጉዳይ ይሄ የሽብርተኞች ጉዳይ እና የአካባቢ ሁኔታ ካለ የሰብአዊ መብት ረገጣን ችላ ሲሉ እናያለን። የሰብአዊ መብትን ጥሰቶችን ብዙም ትኩረት ሳይሰጡት ሲያልፉት ነው የምናየው። እውነታው መሬት ላይ ያለው የሚያሳየው እሱ ነው። እነሱ የሚሉት ይሄ ሪፖርት እየወጣ በተደጋጋሚ ይህንን ስናደርግ ከጀርባም ሆነን ደግሞ ከነዚህ መንግስታት ጋር ይህንን የሰብአዊ መብት እንዲያከብሩ በተለያየ መንገድ እነሱን ግፊት እናደርጋለን፣ ጥያቄና መጎትጎታችንን አንተውም ነው የሚሉት። ነገር ግን አሁን ለምሳሌ በኢትዮጵያ ጉዳይ ላይ ብናየው ይሄ ሲሆን አናይም። የሰብአዊ መብት ረገጣውም እንዲያውም በማስረጃ እየጠቀሱ ቀናትን፣ ሰአታትን አንዳንድ ጊዜም እንዲያውም ያለውን ሁኔታ በዝርዝር እየጠቀሱ ከኢትዮጵያ መንግስት ጋር ያላቸው ግንኙነትና ያለው ሁኔታ እንደዛው ነው እንደ ድሮው ነው የሚቀጥለው። ምክንያቱም የጸጥታና የሽብርተኞች የሌሎችም ጉዳዮችን በተመለከተ ካላቸው ግንኙነት አንጻርና ከራሳቸው የሀገራዊ ጥቅም ላይ በተመሰረተ ሁኔታ ነው የሚያደርጉት። የእነሱ ጥቅም ኢትዮጵያንን በተመለከተ ወይም ደግሞ የአፍሪካ ቀንድን በተመለከተ ያለው ሁኔታ ያው የጸጥታ ጉዳይ ስለሆነ የሰብአዊ መብት ጉዳዮች እንግዲህ ወይ ሁለተኛ ወይም ደግሞ ወደ መጨረሻው ላይ ነው የሚመጣው ማለት ነው። አቶ ሼክስፒር እንደው ቀጣይ ጥያቄ ያለኝ እዚሁ ነጥብ ላይ በተለይ አሁን ያነሱት ኢትዮጵያና ዩናይትድ ስቴትስ ጸረ ሽብር ትግሉ ላይ ቁልፍ ወዳጆች ስለሆኑ ዩናይትድ ስቴትስ መንግስት የኢትዮጵያን ሰብአዊ መብት ይዞታ ችላ እንደሚል ወይንም ህገ መንግስቷ ላይ የተጠቀሱ አንቀጾች ሲጣሱ እንዲሁ በያመቱ ይህንን ሪፖርት ከማውጣት ውጪ ቸል እንደሚል ይነገራል። በሌላ በኩል ደግሞ የዩናይትድ ስቴትስ ባለስልጣናት አይ በይፋ ባይሆንም በግል በምንገናኝበት ጊዜ እንወያይበታለን፣ በጉዳዩ ላይ ልናስረዳ እንሞክራለን ይላሉ። ይህንን ሁኔታ ግን እርስዎ እንዴት ያውታል? ከፕሬዚደንት ኦባማ ራሳቸው የሕገ መንግስት ተማሪ ከመሆናቸው ስለ ሲቪል መብት ተቆርቋሪ ከመሆናቸው አንጻር እንዴት ያውታል ግን ይሄንን የተጣረዘ ሀሳብ? አዎ፣ ይሄ እርስ በእርሱ የሚቃረን ነው። ከነሱ ጋር ስንገናኝ በጀርባ በኩል ግፊት እናደርጋለን። ባገኘነው ቻናሎች ሁሉ ይሄንን ጥረት አላቆምንም። ሰብአዊ መብቶች እንዲከበሩ እና የሌሎችም ይሄ ዲሞክራቲክ የሆኑ መብቶች እንዲከበሩ ይላሉ። ይሄ ተግባራዊ ሲሆን አናየውም። እንግዲህ ሰው ከጀርባ ሆኖ የሚሰራውን ነገር ማየት አንችልም። በግልጽ ግን የሚታየው የአሜሪካ መንግስት በተደጋጋሚ እና ሁል ጊዜም ኢትዮጵያ ውስጥ ያለውን የመብት ጥሰት፣ የሰብአዊ መብት ረገጣዎችን ችላ እያለ እና ነገሮች ሁሌም እንደነበሩ እንደሚቀጥሉ አንዳንድ ጊዜ ደከም ያሉ መግለጫዎችን ያወጣሉ። ይሄን ይሄ ነገር መቆም አለበት ብለው ወይም አንዳንድ ጊዜ ደግሞ እንዲያውም ሁለቱንም አካል መንግስትንም፣ ሌላውንም አካል ተቃዋሚ የተባለውን ምንም ሀይል የሌለውን በማውገዝ ወይም ደግሞ አቁሙ በማለት በኩል ደረጃ አድርገው ሲያወጡ የምናየው እዛ አካባቢ ያለ የጸረ ሽብርተኞች ጉዳይ ከሁሉም እንደሚልቅና እሱ አሳሳቢና ለነሱ ትልቁ አስጨናቂ እንደሆነ ያ ደግሞ በሰብአዊ መብቶችንም ቢያስረግጥ ሌሎችን መብቶችንም እንኳን ቢጥስ ያንን ከዛ የበለጠ አሳሳቢ ጉዳይ ስላልሆነ ከኢትዮጵያ ጋር ያላቸውን ከኢትዮጵያ መንግስት ጋር ያላቸውን ግንኙነት በምንም ሁኔታ ሊያሻክሩት እንደማይፈልጉ ነው እውነታው የሚያሳየው። ቀጣይ ጥያቄ ያለኝ በዚሁ ነጥብ ላይ ታዲያ ለሰብአዊ መብት የሚታገሉ ኢትዮጵያውያን አገር ውስጥም ያሉ ውጭም ያሉ ወይንም ውጭ ያሉ ግብር ከፋዮች ምን ሊያደርጉ ይችላሉ? ስለዚህ ሁኔታ በዚህ ሁኔታ ላይ አንደኛ እዛም ላይ እንዲያውም ሴክሬታሪ ኬሪ ሲናገሩ አንድ ነገር ብለዋል። ዘላቂ የሆነ ሰላም ዘላቂ የሆነ መረጋጋት ዓለም ላይ እንዲፈጠር ከፈለግን ሰብዓዊ መብቶች መከበር አለባቸው። መሰረታዊ መብቶች መከበር አለባቸው። እነሱ ቢከበሩ ዓለም ላይ ሰላምና እርጋታ ይመጣል ይላሉ እሳቸውም። እና እኛ የእኛ ስራ መሆን ያለበት ውጭ ሀገር፣ ያለነው የአሜሪካም ዜጋ የሆንን የአሜሪካንን ግብር የምንከፍል ዜጎች ይሄንን ቃላቸውን እንዲያከብሩ ለምሳሌ ቮት ስናደርግ የፖለቲካል ፕሮሰስ ውስጥ በመግባት የትኛው ነው ይሄንን ከመናገር አልፎ ተግባራዊ ሊያደርግልን የሚችል ተመራጭ ማን ነው? በየስቴቶቻችን ያሉት ሴኔተሮች እነማን ናቸው? ይሄንን ወደ እውነታ ሊያመጡልን የሚችሉትን እያልን በዚህ ጉዳይ ውስጥ በመግባት በዛ ላይ ደግሞ ቃላቸውን እንዲጠብቁ በመጎትጎት በመጻፍ አሁን እንደሚደረገው ሰልፍ በመውጣት ያንን ማስታወስና ቃላቸውን እንዲያከብሩ ማድረግ ነው ያለብን። ሌላ ጥያቄ ላንሳ። አቶ ሼክስፒር የአሁኑንም ሆነ ያለፉትን የዩናይትድ ስቴትስ የሰብአዊ መብቶች ሪፖርት ወደ ኋላ መለስ ብለን ብናይ ሁልጊዜ የሀገሪቱ ህገ መንግስት ይህንንና ይህን ይደግፋል፣ መንግስት ግን ተግባራዊ ሲያደርግ አይታይም ይላል። ለምሳሌ አንድ ተጠርጣሪ ጉዳዩ ተጣርቶ በአስቸኳይ ፍርድ ቤት መቅረብ እንዳለበት ህጉ ይጠይቃል። ፖሊስ ግን እንደ ፈቀደው ይፋ ክስ ሳይመሰርትበት ጠበቃ ሳይኖረው ወይም በቤተሰብ እንዳይጎበኝ ከልክሎ ለብዙ ወራትና አመታት አስሮ ያቆየዋል። እስቲ በዚህ ላይ የተችበት። አዎ አንድ አነጋገር አለ። አንድ ንጹህ ሰው አንድ ቀን ከሚታሰር አንድ ሺህ ጥፋተኛ ሰው ቢለቀቅ ይሻላል። ሰው እስር ቤት ውስጥ ኢትዮጵያ ውስጥ መጀመሪያ ፖሊስ አርባ ስምንት ሰዓት ነው ፍርድ ቤት ማቅረብ ያለበት አንድን ተጠርጣሪ ነገር ግን ለማንኛውም እንትን አስራ አራት ቀን ይጠይቃል ፖሊስ። የአስራ አራት ቀን ደግሞ ሲያልቅ፣ ምንም እንግዲህ ፍርድ ክስ ሳይመሰረትበት ነው እዚህ ተጠርጣሪ ላይ። ከዛ ደግሞ ሌላ አስራ አራት ቀን ይጠይቅና ሀያ ስምንት ቀን ይሆናል። ከዛ ሌላ አራት ወር ድረስ ይጠይቃል። ይሄ ሁሉ ሲሆን እንግዲህ ይሄ ሰውዬ ታስሮ ጠበቃ የማግኘት መብቱ፣ ከቤተሰቦቹ ጋር የመገናኘት መብቱ፣ የጤና ሁኔታ ሁሉ በደንብ ሳይረጋገጥለት ማለት ነው ያለ ምንም ክስ ፍርድ ቤት ሳይቀርብ ይቀርባል። አንዳንዶቹ እንዲያውም ለአመታት እንደታሰሩ ነው የሚያሳየው። ይሄ እጅግ በጣም የሚረብሽ ይሄ እጅግ በጣም የሚያሳስብ ጉዳይ ነው። የዜጎች መብት በእንደዚህ አይነት ሁኔታ ሲረገጥ፣ የኢትዮጵያ መንግስት፣ የነሱ ምክንያቶቻቸው የፍርድ ቤቱ በቂ ፍርድ ቤት በቂ ዳኛ በቂ እስር ቤቱ ራሱ አንዳንድ ጊዜ ዋናው ይሄ መንግስት የሚያውቀው እስር ቤት ሳይሆን ሌሎች ቦታዎች ሁላ ሰዎች ሲታሰሩ እናያለን። ይሄ እጅግ አሳሳቢ እንዲያውም የሚያስደነግጥ ጉዳይ ነው። እዚህ ሀገር ለምሳሌ ወይም ሌሎች ሀገሮች አፍሪካ ሀገሮችም ቢሆን ፖሊስ ለጥርጣሬው ማስረጃ ማቅረብ ካልቻለ በአርባ ስምንት ሰዓት ውስጥ ወይም በአስራ አራት ቀን ውስጥ ሰውዬውን መልቀቅ አለበት። ከእንደገና ሄዶ ማስረጃ ፈልጎ ሲያገኘው ሰውዬውን ሄዶ ማሰር ይችላል። እንደ ኢትዮጵያ ያለ ሀገር ውስጥ ደግሞ ሰው ከሀገር የመጥፋት እድሉ ጠባብ የሚሆን ይመስለኛል እና በዛ ላይ ደግሞ የፍርድ ቤቶቹ ማነስ እና የዳኞቹ ማነስ አይ ቲንክ እስረኞቹ በጣም ስለበዙ ይመስለኛል። ይህም ጉዳይ የተፈጠረው ይሄ እጅግ በጣም የሚያሳዝን ጉዳይ ነው ብዬ ነው። እሺ፣ አቶ ሼክስፒር እስቲ ወደ ሰፋ ወዳለ ነጥብ ልውሰዶት። ይህ የአሜሪካ ውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብት ሪፖርት ዘንድሮ አርባኛውን ዓመት ያዘ በተከታታይ ሲወጣና ፋይዳ ካለው በየትኞቹ አገሮች ነው ውጤት አግኝቷል የሚባለው ሪፖርቱ ለምሳሌ ዘንድሮ ቱኒዚያን፣ ናይጄሪያን፣ ሽሪላንካን በርማን ይጠቅሳል። ይህን እንዴት ያውታል እርስዎ? አዎ እውነት ነው። እኔ እንኳን እንግዲህ በቀጥታ ከሪፖርቱ ጋር በተገናኘ ሁኔታ ይሁን ወይም ደግሞ እዛው ሀገራቸው ውስጥ ባለው ሁኔታ እንደ በርማ ባሉ አገሮች ብን ናይጄሪያም በምርጫው ሁኔታና በአንዳንድ ሁኔታዎች መሻሻል አለ። ስሪላንካም እንደዚሁ አሁን ለምሳሌ ቬት ስለ ቪየትናም ይጠቅሱና ሪፖርቱ በፊት ላይ ቪየትናም አሁን የንግድ አንድ ፓርቲ ነው ያለው። ነገር ግን የንግድ ማህበራት እንዲደራጁ ፈቀደች። አሁን ይሄ እንደ ትልቅ ድል ተደርጎ ነው የንግድ ማህበራት ፍቃድ መሰጠቱን የሚያሳየው። ሪፖርቱም እንደሚለው እኛ እንደው በሁል ጊዜም እንደዚህ በተደጋጋሚ እያወጣን አርባ አመት ቢሆን ለውጥ የሚመጣው ቀስ ብሎ ነው፣ እየዘገየ ነው ነገር ግን ማድረግ አለብን ነው የሚለው። እኔ እንኳን የማየው ብዙ ጊዜ በዚህ ሪፖርት ላይ ለውጥ ራሱ በቀጥታ ግንኙነትም ባይኖረው አንዳንድ የሰብአዊ መብት ተከራካሪዎች በየሀገሩ ያሉት የአሜሪካ መንግስት ፊት ለፊት ላይ የሚያሳየው ድጋፍ ጥቅሙን ለማስከበር ከሚያደርጋቸው አንዳንድ ነገሮች ወጣ ብሎ ሌላም እንደሚያውቅ ማስረጃም እንዳለው የሰብአዊ መብቶችን ጉዳይ ትኩረት ሰጥቶ እንደሚከታተል ማወቁ ያበረታታቸዋል፣ ተስፋም ይሰጣቸዋል የሚል ነው ያሳብ። አድማጮች የሁለት ሺ አስራ አምስት እንደ አውሮፓ እንደምን አቆጣጠር የዩናይትድ ስቴትስን ዓመታዊ የዓለም ሀገሮች የሰብአዊ መብቶች አያያዝ ሪፖርት አስመልክቶ አስተያየታቸውን ያጋሩንን አቶ ሼክስፒር ፈይሳ እናመሰግናለን። እግዜር ስጥልኝ። አቶ ሼክስፒር አመሰግናለሁ። ሰሎሞንን ትዝታንና አቶ ሼክስፒር ፈይሳን አመሰግናለሁ። ወደ ተከታዩ ዝግጅት እንለፍ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ ከኦዲዮ ናው ለካናዳና ለሌሎች የአሜሪካ ሀገሮች 6415525020 ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ በስልክ ቁጥር 44330012288 ላይ ታገኙናላችሁ። የስልክ ቁጥራችን 2022059942 ነው መልእክት ለማኖር የውስጥ መስመሩ 14 ነው። በተዘዋዋሪ በነፃ ነው የምትደውሉት። የኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን፣ መልእክቶቻችሁን ላኩ። መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮግራሙን የሚመራልን ንጉሡ ታምሬ ነው። ወደ ተከታዩ የፕሮግራማችን ክፍል እንለፍ። የሙዚቃ ቃና ጽዮን ግርማ Oh, and just like the river, I've been running every since. It's been a long, a long time coming, but I know a change's gonna come. Oh, yes, it will. እንደምናመሻችሁ እንደምን ሰነበታችሁ፣ የሙዚቃ ቃና አድማጮች። ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዜሙት ነፃነትና ሰብዓዊ መብትን ለማስከበር ነው። የሰው ልጆችን የሰብዓዊ መብቶችን ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕፃናት የመብላት የመልበስ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምፃቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ ኤ ቼንጅ ኢዝ ጎና ካም የተሰኘው የሳምኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳምኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ ም ነበር። ዘፈኑ ሳም ኩክ ሕይወቱ ካለፈ በኋላ በ1964 ዓ ም ቢለቀቅም የምንጊዜም ምርጥ ከሚባሉ 500 ዘፈኖች ውስጥ አንዱ ለመሆን በቅቷል። ኤ ቼንጅ ኢዝ ጎና ካም ተጋበዙልኝ። And I go to my brother, and I say, "Brother, help me, please." But he winds up knocking me. ጅዝ ገራከም የሳምኮከን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣይ ደግሞ ኢማጂን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢት ኢስ ሶ ሃርድ በተሰኘው አልበሙ ላይ በ1971 ዓመተ ምህረት በነበረው የቬትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከአንድ መቶ ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። Imagine. አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምፃዊ ነበር፣ የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊ ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟግቱ ሀሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብዝ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። ጌራፕ ስታንዳፕ ቦብ ማርሌ። sick and tired of your easy-kissing game. ቀይ የማይክል ጃክሰንና የጓደኞቹን ዜማ ዋት ሞር ካናጌቭ ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዚዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻም ከሴፕቴምበር ኤለቨን ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ። የተከበራችሁ የሙዚቃ ቃና አድማጮች የተመደበልኝ የአየር ሰዓት እየተገባደደ መሆኑ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎችን ቀንጨብ ቀንጨብ እያደረግኩ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪን ጌ በ1971 ዓ.ም ያቀነቀነው ዜማ ነው። Brother, brother, there's far too many of you dying You know we've got to find a way to bring some loving here today Hey yeah. father Father We don't need to escalate You see war is not the end for all in love can conquer hate. You, you know, know we've got to find a way know. To, to bring, bring some love and get here today, today. Oh, oh, oh. Picket lines Sister. And picket signs Sister. Don't punish me Sister. With brutality Sister. Talk to me so you can see, so, so. oh, what's good. By the things we've wrong Oh, but who would they judge us simply because our hands are Oh, you know that we've got to find. Bring some understanding here today. Oh, oh, oh. Pick it loud and pick it sound. Brutality. Brother, Come on, talk brother. to me. Brother, you can see what's going, what's going on. Yeah, what's going on? What's going tell on. me what's going brother, on. What's I'll on. tell you what's going, on. Brother, what's going right, right right on. Right on. Right on. Right on. Right on. ከማርቪን ጌ ዋትስ ጎይንግ ኦን አስከትዬ አም አወመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓ ም ለሴቶች መብት ያቀነቀነችው ዜማ ነበር። I do ሰላምና የተወደዳችሁ የሙዚቃ ቃና አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ981 ዓ ም ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓመተ ምህረት በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየአመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሀፒ በርዝዴ እየጋበስኩ የምሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደላደሩ የማጠቃለያ ዜና እናሰማለን። ደቡብ ሱዳን ውስጥ በመንግስት ኃይሎችና በሽምቅ ተዋጊዎች መካከል አዲስ ውጊያ ተቀሰቀሰ። ይህም የቀድሞ ሽምቅ ተዋጊዎች መሪ ሪክ ማቻር ጁባ ይገባሉ ተብሎ ከሚጠበቅበት ከአምስት ቀናት አስቀድሞ ነው። የስፔሊያ ፈቅላጤ እንደገለጠው በዩኒቲዋ ሩብኮና አውራጃ በሚገኘው የተቃዋሚዎች ሰፈር ላይ የመንግስት ኃይሎች ጥቃት ማካሄዳቸውን ገልጠዋል ማካሄዳቸውን ይቅርታ ገልጠዋል። የናይጄሪያ ጦር ኃይል በነውጠኛው ቡድን ቦኮ ሐራም ላይ ዘመቻውን እንደማያቆም አስታወቀ። የቲቦክ ትምህርት ቤት ልጃገረዶችን ለወላጆቻቸው በሕይወት እስከሚያስረክብም ትግሉ ወይም ዘመቻው ይቀጥላል ብለዋል። የጦሩ መከላከያ መረጃ ዲሬክተር ብርጌዲየር ጀኔራል ራቤ አቡባካር ለቪኦኤ በሰጡት ቃል ቡድኑ ልጃገረዶቹ በሕይወት እንዳሉ ያቀረበው ቪዲዮ ተአማኒነት የለውም ብለው፣ የጦር ኃይሉ ጫና ስለበዛበት ያቀረበው ማዘናጊያ ነውም ብለዋል። የዛምቢያው ገዢ ፓርቲ የተቃዋሚው ብሔራዊ ልማት አንድነት ፓርቲ የመጪውን ነሐሴ ምርጫ ያሸንፋሉ ብሎ ኢኮኖሚስት ያወጣውን ዘገባ አስተባበለ። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ ምሽት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን በንጉሡ ታምሬና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ ደህና እደሩ።